የደቡብ ሱዳን መንግስትና ተዋጊ ኃይሎቹ የሚያካሄዱት ሁለተኛ ዙር የሰላም ንግግር ትናንት ማታ አዲስ አበባ ላይ በኦፊሰል ተጀምሯል። ተቃዋሚዎቹ በስብሰባው ላይ ለመሳተፍ ዝተው የነበሩ ቢሆንም በሰላሙ ንግግር መሳተፋቸው እንዳልቀረ ዘጋቢያችን ማርት ቫንደር ወልፍ ከአዲስ አበባ በለከችው ዘገባ ጠቅሳለች። ሰለሞን አባተ ያቀርበዋል። የደቡብ ሱዳን መንግስትና የተቃዋሚዎቹ ልኡካን ቡድኖች የድርድራቸውን ሁለተኛ ዙር ትናንት አዲስ አበባ ላይ በይፋ ጀምረዋል። የመጀመሪያው ዙር የተጠናቀቀው ወገኖቹ በጸብ ላለመፈላለግና በደቡብ ሱዳን መንግስት ቁጥጥር ስር በሚገኙ የፖለቲካ እስረኞች እጣ ፈንታ ላይ ተስማምተው ነበር። የአሁኑ ሁለተኛ ዙር ድርድር የሚያተኩረው ደቡብ ሱዳንን ከሳምንታት ጦርነት በኋላ ወደ ሰላማዊ የፖለቲካ ሂደት ሊያስገቡ ይችላሉ በሚባሉ ነጥቦች ላይ መሆኑ ተነግሯል። የምስራቅ አፍሪካ ሀገሮች የጋራ ልማት ተቋሙ ኢጋድ ዋና አደራዳሪ ስዩም መስፍን ደቡብ ሱዳን ውስጥ ታይቷል ያሉትን የጋራ ውድቀት በማንሳት ስብሰባውን ከፍተዋል። ሁኔታዎች በጥሩ መልኩ እየተከናወኑ አለመሆኑን የሚጠቁሙ አመላካቾች ነበሩ። ህዝቡ በሚጠይቀውና መንግስት ማቅረብ በቻለው መካከል ያለው ልዩነት የሰፋ ነበር። በሙስና መጥፋትና የአስተዳደር መጓደል ከፍተኛ ነበር። አመራሩ ይህንን ማስተዋልና ተገቢና መጣኝ በሆኑ እርምጃዎች የሰላም፣ የጸጥታና የልማት ጉዳዮችን በተቀናጀ ሁኔታ ማያስተሳ ነው። አማጽያኑ ተቃዋሚዎች ጥያቄዎቻቸው ካልተመለሱ ከድርድሮቹ ረግጠው እንደሚወጡ አስጠንቅቀው የነበረ ቢሆንም የውጊያውን ስርወ ምንጭ ይፈትሻል፣ በሀገር ግንባታና በብሔራዊ ዕርቅ ጉዳዮች ላይ ያተኩራል በሚባለው ቀጣይ ድርድር ላይ ለመሳተፍ ዝግጁነት እንዳላቸው አስታውቀዋል። የተቃዋሚዎቹ ዋና ተደራዳሪ ጄኔራል ታባን ዴንግ ጋይ በሰጡት መግለጫ በተፈረሙት ስምምነቶች ላይ መንግስቱ የሚያሳየው ተግባር ለመጪ የድርድር ዙሮች ወሳኝ መሆኑን ገልጸዋል። for the release of political detainees has not been honored to the fullest የተፈረመው ስምምነት በተሟላ ሁኔታ እየተከበረ አይደለም። ከአስራ አንዱ እስረኞች የተለቀቁት ሰባቱ ናቸው። አራቱ ገና እንደ ታሰሩ ነው። ይህ ደግሞ በጠብላ ለመፈላለግ የተገባውን ስምምነት የሚጋፋ ሌላ ብርቱ ጥሰት ነው። ንግግሮቹ የሚጀምሩት ከእስር ተለቀው ወደ ኬንያ የተወሰዱት ሰባቱ ፖለቲከኞች ኢትዮጵያ እንደ ገቡ መሆኑን ዘገባው የሚጠቁም ሲሆን በቁጥጥር ሥር የሚገኙትን አራቱን ግን እንደማይለቅ የደቡብ ሱዳን መንግስት አስታውቋል። መንግስቱ በበኩሉ አማጺያኑ ያለፈውን ወር ስምምነት ጥሰዋል እያለ ሲከስ ይሰማል። ዋና ተደራዳሪው ኒሂአል ደንግ ኒህአል ለጥሰቱ ተጠያቂዎቹ የተቃዋሚዎቹ መሪዎች ናቸው ሲሉ ይከሳሉ።